አዳማ እየተካሄደ ያለውን የአፋርና የኦሮሚያ ክልሎች ጉባኤ እንመለከታለን። ኢትዮጵያ የሁላችንም እንድትሆን በመተሳሰብና በመቀራረብ መታገል አለብን ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሳሰቡ። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ዛሬ ዚህ የተገኘ ነው ትናንት ከአባቶቻችን የተረከብነውን አንድነት ለቀጣዩ ትውልድ ለማስተላለፍ ነው ብለዋል። የኦሮሞና አፋር ሕዝብ የወንድማማችነትና የአንድነት ጉባኤ በአዳማ አባ ገዳ የመሰብሰቢያ አዳራሽ ነው እየተካሄደ ያለው። ሙክታር ጀማል ዝርዝሩን ይዟል። ዛሬ በአዳማ አባገዳ መሰብሰቢያ አዳራሽ የተካሄደው የኦሮሞና አፋር የህዝቦች የወንድማ ማችነትና የአንድነት ኮንፈረንስ የሁለቱንም ማኅበረሰብ ዝምድናና ግንኙነት የሚያጎለብት ነው ተብሏል። የመድረኩ ተሳታፊዎች የሁለቱ ማኅበረሰብ ግንኙነት የጠበቀ መሆኑንም ነው ያነሱት። አፋርና ኦሮሞ ታሪካዊ ቁርኝነታችን አሁን ሳይሆን የቆየ ከአባቶቻችን ጀምሮ ያለ ነው። እኛ አብዛኛው ድንበር ከኦሮሚያ እንጂ ከሌላ ብሔር ጋር ድንበር የሌለን ህዝቦች ነን። ከኦሮሚያ አብዛኛው አብዛኛው ድንበር የምንካለለው ከኦሮሚያ ጋር ነው። ከሌሎች ክልሎች ጋር እንኳን ትንሽ ነው ድንበራችን። ለዛ ማሳያ የሚሆነው ዛሬ የእኛ የአፋር ግመሎች ገላን እና ብሾፍቱ ነው ያሉት። ይህንን ታሪክ ነው እኛ የምንፈልገው እንዲኖረን ማለት ነው። በሪሶርስ ላይ ግጭት ሁልጊዜ የብሄረሰብ ግጭት አይደለም። እኔ ጭንቅላቴ ውስጥ አሁን አንድ ሶስት አራት ፍንክት አለ። አፋር አይደለም የፈነከተኝ፣ ወይ ሶማሊ አይደለም የፈነከተኝ፣ እዛው አካባቢ ያለ ኦሮሞ ነው የፈነከተኝ። ስለዚህ እንደዚህ አይነት በሪሶርስ ላይ የሚደረጉ ግጭቶችን አንድ አፋርና አንድ ኦሮሞ ዩኒቨርሲቲ ውስጥ ቢጣላ ሁለት ሰዎች ተጣሉ ነው ለእኔ ሌላ አይደለም። ምክንያቱም ኦሮሞም ከኦሮሞ ጋር ይጣላል፣ አማራም ከአማራ ጋር ይጣላል። ይሄ የታወቀ ነገር ነው። ሁላችሁም በየአካባቢያችሁ ታውቃላችሁ። አፋርና ኦሮሞ በአንድ ደም የተሳሰረ ህዝብ፣ በአዋሽ ወንዝ የተጋመደ፣ ወደፊትም ግንኙነታቸው ተጠናክሮ የሚቀጥሉ ናቸው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ፣ ግጭቶችን በማስወገድ ሁሉም እንደ ፍቃዱ በነጻነት በፈለገበት ተንቀሳቅሶ ሰርቶ እንዲለወጥ በጋራ እንሰራለን ብለዋል። አቶ ሽመልስ በማከልም የኦሮሚያ ክልል መንግስት ችግሮችን በመፍታት ለዘላቂ የጋራ ተጠቃሚነት ሌት ተቀን ይሰራል ብለዋል። ሱማሌ፣ ኦሮሞ፣ አፋር ኃላፊነታቸውን ካልተወጡ ምስራቅ አፍሪካ ውስጥ ያለው ችግር በቅጡ ሊስተካከል አይችልም። አፋር ኤርትራ ውስጥ አለ። አፋር ጅቡቲ ውስጥ አለ። ሱማሌ ጅቡቲ ውስጥ አለ። ሱማሌ ውስጥ አለ። ኬንያ ውስጥ አለ። ኦሮሞ ኬንያ ውስጥ አለ በሌሎቹም አጎራባች ሀገሮች ውስጥ አለ። ስለዚህ ይሄ ትስስር ከዚህ አልፎ በጎረቤት ሀገሮች ያሉትን ሕዝቦች ይበልጥ የሚያስተሳስር አፍሪካን፣ ምስራቅ አፍሪካን በልማት እናስተሳስር ወደ አንድነት መድረክ እንውሰድ የምንለውን ራዕይ ይበልጡኑ የሚያሳካ ትርጉሙም ከኢትዮጵያ በላይ ወደ ምስራቅ አፍሪካ የሚሸጋገር ተግባር ነው የአንድነት መንፈስ እንደ ሀገርም ወቅቱ የሚጠይቀው ነው ያሉት የአፋር ክልል ርዕሰ መስተዳደር አቶ አወል አርባ፣ አንድነትን በማጠናከር ስለ አፋርና ኦሮሞ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች ሰላም እንዲሰፍን በጋራ መስራት ያስፈልጋል ብለዋል። አቶ አወል አክለውም ትናንት ከአባቶቻችን የተረከብነው አንድነት ለቀጣይ ትውልድ እንዴት ማስተላለፍ እንዳለብን ማሰብ ይኖርብናል ሲሉ አሳስበዋል። ብዙ ነገሮች አሉ አንድ የሚያረጉን በዋናነት እዚህ የመጣ ነው እንደ አፋር ተጣልተን ልንታረቅ፣ ተጋጭተን ደግሞ በውይይት ለመፍታትም አይደለም። ትናንት ከአባቶቻችን የተረከብነው አንድነት፣ መተሳሰብ፣ መተጋገዝ፣ ሰላምም ለቀጣዩ ትውልድ እንዴት እናስተላልፍ የምለምለው ለምክክር ነው ይመጣ በልማትም ለመደጋገፍ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ